የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻቸው የጋቢና ቪኦኤ አድማጮች፣ ዛሬ ቀኑ ሰኞ የካቲት 30 2012 ዓ ም ነው። በምሽቱ መሰናዶ ካፒቴን አምሳለ ጓሉን ይዘናል።

በጣም ብዙ ችግሮች አሉ። ሴቶች ላይ ከባህል ጀምሮ ማለት ነው። ግን ይህን መለወጥ የሚቻለው ከስር ነው። ትናንሽ ልጆች ላይ ነው ብዙ ለውጥ መሰራት የሚችለው። ዓለም አቀፍ የሴቶች ቀንን በማስመልከት የኢትዮጵያ አየር መንገድ ሙሉ ለሙሉ በሴቶች የተመራ የበረራ ቡድን ይዞ በትላንትናው እለት ዋሽንግተን ዲሲ ዳላስ ኤርፖርት ሲገባ

ካፒቴን አምሳለ ጓሉንና ባልደረቦቻቸውን አነጋግረናቸው ነበር። ከዛ የተቀነጨበ ድምጽን የሰማችሁት፣ በሙሉ ዘገባ እንመለስበታለን። በሌላ በኩል በደንቢዶሎ ዩኒቨርስቲ የታገቱ ተማሪዎችን በተመለከተ ያነጋገርናቸው ወላጆች የልጆቻችንን መጨረሻ የሚነግረን አላገኘንም አሉ።

መታገታቸው ከተነገረው ተማሪ ወላጅ አንዱ ናቸው። ሙሉ ዘገባውን በኋላ ላይ ታደምጡታላችሁ። የሰኞ ምሽት የስፖርት መሰናዶም አለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን ያቀናብርልናል። ኮርኔሊየስ ደግሞ የስርጭት ምህንድስናውን ይከታተላል። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ።

በሳምንቱ መጨረሻ ቀናት በደቡብ ክልል ዳውሮ ተርጫ ከተማ በደቡብ ኦሞ ዞን ጅንካና ኮንታ ልዩ ወረዳዎች የተገኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከነዚህ ከተማና ዞን የሕብረተሰብ ክፍሎች ጋር ተወያይተዋል። ሀገራዊ ይዘት ያላቸውን መልእክቶችም አስተላልፈዋል። ጠቅላይ ሚኒስትሩ በደቡብ ክልል የሚገኙ የዳውሮና ደቡብ ኦሞ ዞን እንዲሁም በኮንታ ልዩ ወረዳ ጉብኝት ባደረጉበት ወቅት እኛ ኢትዮጵያውያን ለሽንፈት ባዕድነን አናውቀውም በታሪክ እንደሆነም ዛሬም የነኩንን ሁሉ ይደቃሉ እጣ ፈንታቸውም

ውድቀት ነው ብለዋል። ታላቋን ኢትዮጵያ የማበልጸግ ራያችን ይሳካል ያሉት ጠቅላይ ሚኒስትሩ ኢትዮጵያ አሁንም ለራሷ ብቻ ሳይሆን ለመላው የጥቁር ሕዝቦች የነጻነት ተምሳሌ ትሆና ትቀጥላለችም ብለዋል። ጠቅላይ ሚኒስትሩ ኢትዮጵያን ለመምራት ከዘረኝነት አስተሳሰብ መጽዳት እንደሚያስፈልግም

አክለው ተናግረዋል። ዘገባውን ያደረሰን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነው። የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ የግድያ ሙከራ ከተደረገባቸው በኋላ ደህንነቴ የተጠበቀ ነው፣ ደህና ነኝ ማለታቸው ተዘግቧል። ዛሬ የተከሰተው ነገር የሽግግሩን ሂደት አያሰናክልም፣ እንዲያውም ሱዳን ውስጥ የሚካሄደውን ለውጥ ያፋጥናል ሲሉ ሀምዶክ በትዊተራቸው መልእክት አስተላልፈዋል። የመንግስት ቴሌቪዥን በዘገበው መሰረት አብደላ ሀምዶክ ወደ መስሪያ ቤታቸው ሲሄዱ ነበር ካሚዮናቸው ላይ የፈንጂ

ኢላማ የተደረገው። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ክፍል የለም። በቴሌቪዥን የቀረቡ ምስሎች ፍንዳታው በተፈጸመበት ቦታ ላይ ቢያንስ ሁለት ጉዳት የደረሰባቸው መኪኖችን አሳይተዋል። በተመሳሳይ የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን መሪዎች ሰፊ የሙስና ተግባር ይፈጽማሉ፣ የህዝባቸውን መሰረታዊ ነጻነቶች ይረግጣሉ ሲሉ ከሰዋል። ደቡብ ሱዳን ያለው የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ክፍል ዛሬ ለሰብአዊ መብቶች ካውንስል ባቀረበው ዘገባ ላይ ነው

ይህን ያለው የደቡብ ሱዳን መሪዎች ሆን ብለው ህዝባቸውን በማስራብ የሀገሪቱን ሀብት ይዘርፋሉ፣ ይመዘብራሉ ሲል የመንግስታቱ ድርጅት ኮሚሽን ከሷል። የኮሚሽኑ ሊቀመንበር ያስሚን ሶአካ፣ እነዚህ የኢኮኖሚ ወንጀሎች በተለይም በሴቶችና በልጆች ላይ አስከፊ ሰብዓዊ ጉዳት ያደርሳሉ ብለዋል።

ባለፈው ሳምንት ሁለት ተቀናቃኝ የሶማሊያ ወታደራዊ አንጃዎች በኬንያ ግዛት ላይ በተዋጉበት ወቅት አንድ ኬንያዊ ሲገደል አስራ ሁለት ቆስሏል። የአካባቢው ነዋሪዎች በተናገሩት መሰረት የጁባላንድ ሚሊሻዎች ከአንድ ወር በፊት ኬንያ ሲገቡ የሶማሊያ ወታደራዊ ኃይል ደግሞ እነሱን ለማሳደድ ተከትሏል። ከግጭቱ በኋላ ሶማሊያ የኬንያን ሉዓላዊ ግዛት ደፍራለች ሲሉ የኬንያው ፕሬዝዳንት ከሰዋል። ኬንያ ከሶማሊያው ፕሬዝዳንት ጋር ተገናኝተው እንዲነጋገሩ በትናንትናው ዕለት ወደ ሞቃዲሾ ልኡካን ልካለች።

አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ ይገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ትላንት

ዓለም አቀፍ የሴቶች ቀን ነበር። ይህን ቀን በማስመልከት የኢትዮጵያ አየር መንገድ ሙሉ በሙሉ በሴቶች የተመራ የበረራ ቡድን ይዞ በትላንትናው ዕለት ዋሽንግተን ዲሲ ዳላስ ኤርፖርት ገብቷል። በስፍራውም ባልደረቦቻችን ሀብታሙ ስዩምና ኤደን ገረመው ተገኝተው በምስል

አስቀርተው በድረ ገጻችን በፌስቡክ ገጻችን ላይ አካፍለውናል። ለዚህ ለራዲዮ ፕሮግራማችን እንዲሆን አድርገውም ይህን በረራ ለስድስተኛ ጊዜ የመራች የመጣችውን ካፒቴን አምሳለ ጓሉንና ሌሎችንም አነጋግራ ዘገባ አሰናድታለች። ዘገባው ካፒቴን አምሳለ ጓሉ በረራው የሴቶችን ብቃት በማሳደግ የሚጫወተውን ሚና ከምታስረዳበት

ጀምራል ለስድስተኛ ጊዜ ነው ይሄን በረራ ያደረግ ነው ቆንጆ ነበረ የዚህ የበረራ አላማ ታዳጊ ልጆችን በራሳቸው መተማመን እንዲጨምሩ ወንድ የተያዙ የሚባሉ የስራ ቦታዎች መግባት እንደሚችሉ ለማሳየት እንደምታዩ ደግሞ በጣም ብዙ የሚዲያ አቴንሽን አሉ እንደዚህ አይነት በረራ ስለዚህ ሁል ጊዜ ሁሉም ሰው በቤቱ ሆኖ

ለምን የሴቶች ቁጥር እንደዚህ ትንሽ ሆነ ምንድን ነው ችግሩ መፍትሄውስ የሚሉትን ነገሮች ማህበረሰቡ የአመለካከት ለውጥ ያመጣል በጣም ዋናውና ከባዱ ነገር ብዙ ጊዜ የአመለካከት ለውጥ ነው ሴት እዚህ ቦታ ነው የምትገኘው የሚለው አመለካከት ነው ሰውን ወደ ኋላ የሚያስቀረው እንጂ አሁን ወደ በረራ ሙያ ብትይ ምንም ጉልበት ጥንካሬ የሚፈልግ ነገር የለም በጣም ብዙ ችግሮች አሉ ሴቶች ላይ ከባህል ጀምሮ ማለት ነው ግን ይህን መለወጥ የሚቻለው ከስር ነው ትናንሽ ልጆች ላይ ነው ብዙ ለውጥ መሰራት የሚችለው ስለዚህ

የትምህርት ሲስተሞቹ መስተካከል አለባቸው። ሴቶችን በተመለከተ ሚዲያዎች ሴቶች ላይ ብዙ መስራት ይኖርባቸዋል አመለካከት ለውጥ ለማምጣት። ከሁሉም በላይ ግን ዋናው መሰረቱ ቤተሰብ ነው። ቤተሰብ ልጆቹ ላይ መስራት መቻል አለበት። ካፒቴን አምሳለ ጓሉ ሴቶች አብረው ለማደግ በማናቸውም አጋጣሚ ሊተዋወቁ ሊረዳዱና ሊገናኙ ይገባል ትላለች። ኔትወርኪንግ በጣም ኢምፖርታንት ነው። ሴቶች እርስ በርሳቸው ግንኙነት ሊኖራቸው ይገባል። ሀሳቦች መለዋወጥ ማለት ነው። ሌላ መደጋገፍ ነው። አሁን ከሴቶች ጋር ስንበር

ፕሮሲጀሩ ስታንዳርድ ቢኖረውም ግን ደስ የሚልሽ ነገር አለ። አሁን ይህን በ2015 ህዳር ወር ላይ ባንኮክ የመጀመሪያውን ፍላይት ስንበር ስምንት ሴቶች ነበር። ሴቶች እንደጋገፋለን የራሳችን ግሩፖች አለ። ብዙ ጊዜ ሴቶች አሁን ያለንበት ቦታ እንደመድረስ የሚቻል ነገር መሆኑን ማሳየት ለሌሎች እህቶቻችን የኛ ኃላፊነት ነው። ወይዘሮ ራሄል አስፋ የኢትዮጵያ አየር መንገድ የግብይት ክፍል ምክትል ፕሬዚዳንት ናቸው። ይህ በረራ በኢትዮጵያ ብቻ ሳይሆን በአፍሪካም በሴቶች አይደፈሩም የሚባሉ ዘርፎችን

ሴቶች ደፍረው እንዲገቡ እያገዘ ነው ይላሉ። ብዙ ጊዜ የኤቪዬሽን እና ከአየር መንገድ ጋ ያያዘ በአብዛኛው ለሴቶች ኦልሞስት የተከለለ ተብሎ የሚታሰበው የበረራ አስተናጋጅነት ነው። ግን አየር መንገድ እና ኤቪዬሽን ኢንዱስትሪ በአጠቃላይ በጣም የተለያዩ ብዙ ፕሮፌሽኖች ያሉት ነው እና እንደ ፓይለት፣ እንደ ቴክኒሺያን፣ እንደ ኢንጂኒርስ እንደዚህ አይነት ፕሮፌሽኖች በአብዛኛው ሴቶች የሚደፍሩት ፕሮፌሽን አይደለም እና ግን ለምን

ይህን ያህል አየር መንገዱ በእድሜ ዘመኑ እና ብዙ አየር መንገዶችን በአጠቃላይ በሚገርም ሁኔታ ሴቶች እነዚያ አይነት ፕሮፌሽኖችን አይደፍሯቸው። እኛም ያው እንግዲህ ባለፉት ጥቂት አመታት ነው እንግዲህ መወር ሴቶቻችን ደፈር እያሉ እየገቡ፣ ያው ሴት ደግሞ በሴትነቷ ብዙ ኃላፊነት አለባት። ገባ ብሎ ደግሞ የመልቀቅ አለ። የህይወት የተለያዩ ብዙ ኃላፊነቶች ሲጫን

ልጅ ጋር የቤተሰብ መመስረት ጋር የመውጣት አለ ስለዚህ እንደዚህ በብዛት የምናወራ የምንቆጥራቸው ሴቶች አልነበሩ አሁን ግን በምን ምክንያት ነው ለምንድን ነው ይህንን መጀመሪያ መደፈር የሚችል ፕሮፌሽን መሆኑን ራሱ ማስተማር አለብን ያን ለማሳየት ነው እና በአጭር ጊዜ ውስጥ አሁን ወደ ሀያ ሀያ አራት የሚሆኑ ፓይለቶች አሉን ቴክኒሻንስ እና ኢንጂነርስ ወደ መቶ ሀምሳ እየደረሱ ነው መቶ አስራ አምስት ኤርክራፍት ቴክኒሻንስ ወደ ሰላሳ ሁለት እንደዚህ ኢንጂነርስ አሉን

ይሄ የሚያሳየው በአጭር ጊዜ ምን ያህል ሴቶች እየተበረታቱ ወደዚህ እየገቡ ነው። እንዲሁም በማኔጅመንት ቦታዎች ብናይ 32 ፐርሰንት፣ ቀላል ቁጥር አይደለም። እርግጥ አሁን ከታችኛው የማኔጅመንት ፖዚሽንስ በርከት እንላለን፣ ግን ሚድል እና አፐር ማኔጅመንትም አሁን በርከት እያለ ቁጥር እየመጣ ነው። ኤግዚኪቲቭ ማኔጅመንቱ ላይ ራሱ ሁለት ሴቶች አለን። ያ በጣም አበረታች ነው። ያው ደጋግመን እንዳልነው ከተናገር ነው የተለየ አይደለም። በዚህ ዓለም ላይ ማንም ሴት ልጅ

ከምትመኘው ከምታየው፣ ከምትሰማው ነገር ተነስታ የፈለገችውን ነገር ማለም ትችላለች፣ ማግኘት ትችላለች። እንደተባለው ዴሪዝ ኖ ሊሚት ቱ ዋንስ ድሪም ያንን ነው ማሳየት የምንፈልገው። በአሜሪካን ሀገር የኢትዮጵያ አምባሳደር ፍጹም አረጋ

ሀገሪቱ ሴቶችን በማብቃቱ ረገድ ለውጥ እያሳየች መሆኑን ጠቁሞ ወላጆች ከሴት ልጆቻቸው ላይ የስራ ጫናን በመቀነስ ማገዝ እንዳለባቸውና ሴቶች ልጆችም ሴቶች ልጆችም ለመለወጥ መጣር እንዳለባቸው አሳስበዋል። በጣም ትልቅ ትልቅ ሚና ነው ያለው። ያው የኢትዮጵያ አየር መንገድ ከአሁን በፊትም በተለያዩ ግዛቶች አፍሪካንም ኤዥያንም ጨምሮ በረራዎች አድርገዋል። ሙሉ ለሙሉ በሴቶች ብቻ ፓይለቶችም፣ ሆስቴሶችም፣ ሌሎችም በሙሉ ሴቶች ሲሆኑበት

ይህ እንግዲህ ስድስተኛው መሆኑ ነው። ስለዚህ በአጠቃላይ ትልቅ ኩራት ነው። ሴት ልጅ ከተማረች፣ ሴት ልጅ ተገቢ ድጋፍ ከተደረገላት ማናቸውም ነገሮች ማድረግ እንደምትችል ያስመሰከሩበት ነው። ሀገራችንም ሴቶች በሁሉም ዘርፍ እንዲንቀሳቀሱ በሁሉም ዘርፍ ጠንክረው እንዲሰሩ ምሳሌያዊ የሆኑ እርምጃዎች እየተወሰዱ ነው። ለምሳሌ ክብርት ፕሬዚደንታችን ሴት መሆናቸው በራሱ በአፍሪካ በአሁኑ ሰዓት በስራ ላይ የሚገኙ ብቸኛዋ

ርዕሰ ብሔር ናቸው። ስለዚህ ሌሎችም ዘርፎች ላይ ያሉ ጠቅላይ ፍርድ ቤት ፕሬዚደንትን ብንወስድ እንዲሁም ደግሞ የምርጫ ቦርድ ቀመንበርን ብንወስድ፣ እንዲሁም ግማሹ ካቢኔ በሴቶች እንዲሞላ መሆኑ በየደረጃው ሌሎችም አመራር ላይ የመጡ መሆናቸው በፖለቲካው ዘርፍም ወደ ስፖርቱን ብንሄድ በሁሉም መስክ ሴቶች አስደናቂ ነገር እየሰሩ ነው። በተለይ ለቀጣዩ ትውልድ ህጻናት ትምህርት ቤት ላሉ

እንደነሱ መሆን እንፈልጋለን ብለው እንዲመኙ ሞዴል እየሆኑልን ነው። ስለዚህ ትልቅ ኩራት ይሰማናል። በዚህ አጋጣሚ ወላጆችም ቢሆኑ ልጆቻቸው ተገቢ ድጋፍ ካገኙ በትምህርታቸው እንዲበረቱ፣ የቤት ውስጥ ስራ ጫና እንዲቃለልላቸው ከተደረገ እነዚህ ዛሬ ይህንን ታሪክ የሰሩ ሴቶች ደረጃ መድረስ እንደሚችሉ ኢንስፓይሬሽን ወይም ደግሞ

ማበረታቻ ነው ብዬ ወስዳለሁኝ። ለሴት ልጆች ማስተላለፍ የምፈልገው፣ ውድ ሴት ልጆች መሆን የምትፈልጉትን መሆን ትችላላችሁ። በርትታችሁ ትምህርታችሁን ተከታተሉ። በርትታችሁ ወላጆቻችሁ፣ መምህራኖቻችሁ የሚሰጧችሁን ምክር ተቀበሉ። ታላላቆቻችሁ የደረሱበት ደረጃ ለመድረስ ያደረጉትን ጥረት ለማወቅ ጥረት አድርጎ ከዛም ይሳካላችኋል። መልካም

በ2011 ዓ ም በሀገር አቀፍ ደረጃ ወርሃ መጋቢት ሴቶችን ለማሰብና ለመዘከር እንዲውል በተወሰነው መሰረት መጋቢት ወር ሙሉውን የሴቶች ጥያቄ የሚነሳበት መፍትሄ የሚታሰብበት እንዲሁም ሴቶች የሚዘከሩበት ወር ሆኖ ይቀጥላል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።

ኤደን ገረመውና ሀብታሙ ስዩምን ለሰናዱት ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የልጆቻችንን መጨረሻ የሚነግረን አላገኘን የሚያሉ አንድ መታገታቸው ከተነገረ ተማሪ አንድ ወላጅ አባት ናቸው። ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎችን ጉዳይ የሚያጣራ ኮሚቴ በመቋቋሙ

ጉዳዩ ተጣርቶ ምላሽ ይሰጣችኋል ከተባሉ በኋላ በተለያየ ጊዜ መረጃን ለማግኘት ጥረት ቢያደርጉ ምላሽ ማግኘት እንዳልቻሉ አንዳንድ ወላጆች ገልጸዋል። በሌላ በኩል አንድ አባት መንግሥት ጉዳዩን እያጣራ በመሆኑ በትዕግስት እንዲጠብቁ እንደተነገራቸው ገልጸዋል። ተከታዩ ዘገባ የዚህን ዝርዝር ጉዳይ የሚያስረዳ ነው።

ከቀናት በፊት ባጠናቀርነው ዘገባ በደንቢዶሎ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የነበሩና አብዛኞቹ ሴት እንደሆኑ የተነገረው ተማሪዎች ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እንዳሉ ከደንቢዶሎ ወደ ጋምቤላ በሚወስደው መንገድ ላይ ሱዲ በተባለች ቦታ መታገታቸው ከተገለጸው ተማሪዎች ውስጥ የሶስቱን ወላጆች አነጋግረን ሌሎቹን ወላጆች ደግሞ በቀጣይ ዘገባ ይዘን እንደምንመለስ

ገልጸን ነበር። በወቅቱም በላይነሽ መኮንን ደምለው፣ ሳምራዊት ቀሪ አስረስና ግርማያነሽ የኔነህ አዱኛ የተባሉ ሶስት ሴት ተማሪ ቤተሰቦችን በስልክ አነጋግረን ወላጆቹ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናትን ቢያነጋግሩም ልጆቻቸውን ሳያገኙ ዘጠና ቀናት መቆጠሩን ገልጸውልን ነበር።

ዛሬም ስለ ልጆቻቸው ለመጠየቅ ወደ ሌሎች አምስት ወላጆች ስልክ ደውለን ስለ ልጆቻቸው ጠይቀናል። የተማሪ ውዲ አባት አቶ ግርማው ፈጠነ ምንም የሰማሁት ደም ያላልቅ ሰው ምንም በሰማሁት ነገር የለም። እናታለን ልጆት የት ትማር እንደነበር ምን ትማር እንደነበር በድጋሚ እንገሩን በእንግዲህ እንደሆነ አግሬነው ትምህርቷ

ስንተኛ ዓመት ተማሪ ነበረች? አቶ ግርማው፣ ይሄ ጉዳይ ሶስት ወር ሆኖታል። በዚህ በሶስት ወር ውስጥ ተማሪዎችን በተመለከተ በጣም የተለያየ መረጃ ነው እየወጣ ያለ። አንድም ተማሪዎቹ አልታገቱ፣ አንድም ሆን ብለው ተደብቀው ነው፣ ሌላ ጊዜ ደግሞ ምን እንደሆነ አይታወቅም የሚሉ የተለያዩ መረጃዎች ይወጣሉ። በእርሶ በኩል እንደ አባት እርስዎ ጋር ያለው መረጃ ምንድን ነው? እኔ ምንም የደረሰኝ የለም ተለቀቁ ከባሉ

ከተለቀቁ ተተባበ ደስታ ሆነ። ከዚያም ዝሮ ድምጽ ጠፋብን እንጂ ምንም ያገኘነው ነገር የለምናት። ሰምተዋል ግን ይሄ የተለያየ መረጃ እንዳለ በማህበራዊ ሚዲያ ላይ የተለያዩ ሰዎች ደግሞ የተለያየ ነገር እንደሚጽፉ ሰምተዋል። ለምሳሌ ተማሪዎቹ ተገኝተዋል፣ ሆን ብለው ተደብቀው ነው የታሰሩ አሉ፣ እንደዚህ የሚሉ የተምታቱ መረጃዎች አሉ። ስለዛ ሰምተዋል?

አዎ ተለቀቁ ተብሎ የሌላ ናቸው ከብለው ደግሞ እንደገና ግረ ግሞ ዝሮ ጠፉብን፣ እንጂ እኛ ምንም ያየነው የለም። የሶስት ወራችን ስልክም የጠፋለን እንኳን ልጆች ልናገኝ። እርሶ የት ነው የሚኖሩት? እ ሳንስሳ ቀበሌ ይባላለ ደንቢያ ወረዳ። የት ማለት ነው? ጨዋሂት ወረዳ፣ ጨዋሂት ወረዳ ሰሜን ጎንደር ማለት ነው። አዎ ሰሜን ጎንደር። ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ ቤተሰቦች ውስጥ እርሶ አሉበት? እኔ የለሁበት። ጓድኛዬ አንድኛ በቃል ተብሎ አንድኛው መጥቶን አልመጣሁበትም ከመንግስት

ከዛ በኋላ የሰማችሁት ነገር አለ? ምንም የሰማሁት ነገር የለም ናት። ምንም የለም፣ ያ ለልቅሶ ምንም የሰማሁት የለም ናት። ከየሄዳችሁበት ቦታ አለ? ከዛ በኋላ ያነጋገራችሁት የክልል ባለስልጣን፣ የዞን እንደዚህ የጠየቃችሁት አለ? ጎንደር ደናል፣ ጎንደርም ባህር ዳርም ደናል። ግን ባህር ዳር መፍትም አላገኘ። ጎንደር ደን ኑ ተብለን ደንደርሰን መጠናል። ነገ አርብ ሳምንት ሆንም ዛሬ ሳምንት፣ ነገ አርብ ሳምንት። ምን አሏት

ምንም ያሉን የለም። ያው ግፊት እናደርጋለን እናፈላልጋለን ነው እንጂ ሌላ ምንም ያሉን የለም። አቶ በላይ አበበ የተማሪ ሞናመን አባት ናቸው። እኔ ሴት ናት። ወንድ ነው። ምንድን ነበር የምትማረው? ጋዜጠኝነት ነበር የምትማረው። የሰማችሁት አዲስ ነገር አለ? እንግዲህ ባለፈው ካነጋገርናችሁ በኋላ ስለ ልጃችሁ የሰማችሁት ነገር አለ?

ነገር አልሰማንም። እርስዎ ጠቅላይ ሚኒስትር ሰማነው ነገር የለ ጠቅላይ ሚኒስትር አብይ አህመድ ጋር ከሄዱት አንዱ ኖት? አዎ እጃ ነው። ከዛ በኋላ ከመንግስት ጋር የተገናኛችሁት እና ልጆቻችሁን በተመለከተ የተነገራችሁ ነገር አለ? ሰማነው ነገር የለም። አዲስ ነገር አልሰማንም። ያው በቃ አለ እናመጣችኋል። ና ከዚ ባህ የምለነ ስልክ የምንጠጠንከት የነ እየማንን ስልክ አብይ ጋር የሚቀመጡ አይ ተደሰር አብይ ጋር የሚቀመጡ ምን ታገኛላችሁ ምላሽ? ምንም ገና ስራው እየተጣራ ነው የሚ ምርመራ እየተደረገ ግን እንደሆነ እየነገሯችሁ ነው

ያ የሚሉና ስተሲሁ እውነት ይሁን የምናውቅ ጉዳይ የለም እያ ይሉምናል። ልጆቹ በተመለከተ እንግዲህ አንዳንድ ቦታ ላይ ልጆቹ አልታገቱም ሆን ተብሎ ፖለቲካ ነው እንደዚህ የሚሉ ነገሮች አሉ። በእናንተ በኩል እንደው ሌላ ለጥርጣሬ ምክንያት የሆናችሁ ጉዳይ ይኖር ይሆን? ወሬ ነው ልጆች የሚታገቱ እኔ ሀያ አምስት የታገቱ ሀያ ስምንት ቀን ደንብ ደሎ ቦታ ቦታው ድረስ ሁለት ሁለን ሂደን እኛ ወረሞ የሚናገር ሂደን ትክክለኛ ገቱ

የጎጃሞች ለቀብ መውጫ የጎንደሮች ገምቢ መውጫ የሚሉት ነገር አለ። እዚያ የታገዱ ከመኪና ነው። እዚያ ሶሩ ጠቅላላ አሁን ጎንደርም ሆነ ተጎጃም ውስጥ በሙሉ የኛ ልጆች ቀርቷል እያሉ የማይደውሉልኝ ሰዎች ያሉ ቦታ ደሚደሎ ይዳሃል፣ አዲስ አበባ ይዳሃል። ባልሰሞች ደካማ አባታቸው ደካማ እናታቸው ያሉት በሙሉ ይደውሉልኛል። ይህንን አስረድታችኋለሁ ኮሚቴው ለጠቅላይ ሚኒስትሩ አዎ። አሁን አዲስ አበባ ደርሰ ተመጣ መጥቶ ጠየቀኝ ተጎንደር

ከዚህ ቀደም ከፌዴራል ፖሊስ ባገኘነው መረጃ ተማሪዎቹ ሆን ብለው ራሳቸውን ደብቀው ሊሆን ይችላል የሚል ሀሳብ የያዘ አስተያየት ሰጥተው ነበርና ያንን መነሻ አድርገን ልጃችሁ የፖለቲካ ተሳትፎ ይኖራት የሆነ ወይ

ብለናቸዋል። እኛ የሚያሳዘንን እኮ እሱ ነው። እኛ የፖለቲካ ሰዎች ብንሆን ፖለቲካ የሚባል አይደለም። ፖለቲካ ሰዎች ቀርቶ እኛ ከቤተሰብ እራሱ ገና በዩኒቨርሲቲ የሚለውን ትምህርት ራሱ እሷናት ያወቀችው ዩኒቨርሲቲ ናት። እንኳንስ ፖለቲካ ገብቶ መንግሥትን ፈንቅዬ እኔ ሆናል የሚል ነገር ቀርቶ ምናደርግ ፈልገን ሳይሆን

ዝም ብሎ ምንም ይሄን ነገር የሚባለው ውሸት ነው። እኛም ከሱ ላይ እንደሰማነው በፖለቲካ ፍጆታ ያደረጉ ይችላሉ ምን ነገር ነ ግን፣ እዚሁ ላይ ከእናንተ አሁን ተልእኮ ቢታይ እውነታው ይታወቅ ነበር። የህብረተሰብ ሁኔታ ይታይ ነበር እና የሰው እየተጨናነቀው ያለው ነገር እና ምንም ነገር በዘሯም ራሱ በቤተሰቡ ራሱ ፖለቲካ የሚል ነገር የሚያውቅ ሰው የለም። እሷ ብቻ ናት ትምህርት የቀሰመችው ብለው ነበረ። ምን ማለት ሌላ የተማረ ሰው የለም

እየተማረ ነው። ለምሳሌ ታላቅ ወንድሟ ነው ነኝ አሁን አባቷ ደከም ስለሚሉ እና እናቷ ደከም ያሉ ናቸው ነው ታላቅ ወንድሟ ነው አሁን ለምሳሌ ማለት ነው ቄዙ መከታተል ነው ሆነኝ እኒያ አሁን ከስምንት ያክፍና ማያደርቅ አደለም የፖለቲካ ቀርቶ እኔ ከንግድ እና ከዚህ ከእርሻ ውጭ የምናውቀው ነገር የለም። በቃ የመጀመሪያ ትምህርት የሚለውን በሳ ነው ያየ ነው እንጂ እንኳን ፖለቲካ ቀርቶ ፖለቲካ ራሱም ከቤተሰብ እራሱ ፖለቲካ የሚያወራ ከሰማ ከአካባቢ ከሰማን ራሱ አካባቢ ላይ እንኳ

ከፖለቲከኞች ጋር እንኳ አንቀርብም፣ ምክንያቱም እኛ ስራችን ሌላ ነው እንጂ ለፖለቲካኛ ይሄኛው መንግስት ገዛ፣ ያኛው ገዛ፣ ያልገዛ የሚለውን እኛ ምንም እናውቅ ነገር የለንም እና በዚህ መንገር ነው። አሁን እንደገ ኩሽ ያለ የአስባ አጥናፉ አለሙና የመሰለች ከፍ ያለው ሞላ ቤተሰቦችንም አነጋግረናል። የእነርሱም ሀሳብ ተመሳሳይ ነው። በአጠቃላይ ስምንት ወላጆችን አነጋግረን ልጆቻችንን

አላገኘንም ብለዋል በመንግስት በኩል ከአንድ ወር በፊት መቋቋሙ የተነገረውና የተማሪዎችን ጉዳይ የሚያጣራው ኮሚቴ የደረሰበት ተጨባጭ መረጃ እንዳለ ለመጠየቅ ደጋግመን ሙከራ አድርገን ነበር ዛሬም አይቀናንም ነገር ግን ምንጮቻችን እንደጠቆሙን ኮሚቴው ጉዳዩን በማጣራት ላይ እንደሆነና ምርመራው ሳይጠናቀቅ ለመናገር ፈቃደኛ አለመሆናቸውን ነው በዚህ ጉዳይ ላይ የጀመርነውን ክትትል እንቀጥላለን ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ

አድማጮች፣ እንግዲህ እንዳልነው የመንግስትን ምላሽ በተደጋጋሚ እየጠየቅን ለማካፈልና ወደ እናንተ ለማድረስ ጥረታችንን እንቀጥላለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኤ መሰናዷችንን ነው። ተከታዩ መሰናዶ ስፖርት ነው። ግርማቸው ከበደ ከአዲስ አበባ፣ ሀብታሙ ስዩም ከዚህ ከዋሽንግተን ዲሲ የዕለቱን የስፖርት መሰናዶ እንዲህ አዘጋጅተዋል።

እናመሰግናለን ጽዮን። የኢትዮጵያ ፕሪምየር ሊግ አስራ ስድስተኛ ሳምንት ጨዋታዎች፣ ሴቶችና ስፖርት እንዲሁም ደግሞ የሎስ አንጀለስ ማራቶንና የኢትዮጵያውያንን ድል የሚመለከቱ ጉዳዮችን እናሰማችኋለን። ግርማቸው ከበደ ከአዲስ አበባ አለ። እንዲሁም ደግሞ የሎስ አንጀለሱ ዳንኤል አርጋው ቆየት ብሎ ይቀላቀለናል።

የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች በኃያል ፉክክር ታጅበው ተከናውነዋል። ግርማቸው የዚህ ሳምንት አበይት እግር ኳስ ንክ ጉዳዮችን እስቲ ያጋራል። ሀብታሙ በ16ኛው ሳምንት የኢትዮጵያ ፕሪሚየር ሊግ አስገራሚ ውጤቶች ተመዝግበውበታል። በመጀመሪያው ዙር ሊጉን በመምራት የጨረሰው ቅዱስ ጊዮርጊስ በሜዳው በወልቂጤ ከተማ ተሸንፏል፣ አንድ ለባዶ በሆነ ውጤት። ከዚህ በተጨማሪ ደግሞ በርካታ ጎሎች የተቆጠሩበት ሳምንትም ነው። ኢትዮጵያ ቡና

ብቻውን ስድስት ጎሎች አስቆጥሯል። በዚህኛው ሳምንት ስሁል ሽረን ስድስት ለአንድ አሸንፏል። የኢትዮጵያ ቡና ወጥ የሆነ ብቃት በውድድር ዘመኑ አላሳየም በሚል በደጋፊዎቹ ሳይቀር ተቃውሞ ሲቀርብበት ነበረ። ነገር ግን የውድድር ዘመኑ የመጀመሪያ አጋማሽ መጠናቀቂያ ጨዋታና የሁለተኛው ዙር የመጀመሪያ ጨዋታ ላይ በጣም ጥሩ ብቃት ነው ያሳየው በሁለት ሳምንት ልዩነት

ስድስት ለአንድ ማሸነፍም ችሏል። አቡበክር ነስሩ ሶስት ጎሎችን አስቆጥሯል። ከዚህ በተጨማሪ ደግሞ ሲዳማ ቡና ወላይታ ድቻን አምስት ለሶስት በማሸነፍ በሳምንቱ ብዙ ጎሎች የተቆጠሩበት ግጥሚያ ሆኗል። ሲዳማ ቡና ሀብታሙ ገዛሀኝ ሶስት ጎሎችን አግብቶ አትሪክ ሰርቷል። ከዚህ በተጨማሪ ደግሞ የሀብታሙ ወንድም ባዬ ለወላይታ እየተጫወተ አንድ ጎል ለወላይታ ማስቆጠር ችሏል ድቻ ማለት ነው። በሌሎች ጨዋታዎች

የሊጉ የመሪነት ቦታዎች ላይ የሚገኙት ቡድኖች ከቅዱስ ጊዮርጊስ በስተቀር ማሸነፍ ችለዋል። ፋሲል ከነማ ባህር ዳር ላይ አዳማ ከተማን አንድ ለባዶ ማሸነፍ ችሏል። ከዚህ በተጨማሪ ደግሞ መቀለ ሰባ እንደርሳ ከሜዳው ውጪ ሀዲያው ሆሳዕናን በማሸነፍ የሊጉ የፉክክር ውስጥ

መቆየት ችሏል። ወልዋሎ እና ሰበታ ያደረጉት ጨዋታ አስገራሚ ውጤት የተመዘገበበት ነው። ሌላኛው ሁለት ለሁለት ነው ያለቀው ጨዋታው። ነገር ግን ወልዋሎ ሁለት ለባዶ ሲመራ ቆይቶ ከዛ በኋላ ሁለት ለአንድ ከሆነ በኋላ በመጨረሻ ደቂቃ በዘጠናኛው ደቂቃ ሰበታ ባስቆጠራት ጎል ነው ሁለት ለሁለት አቻ የተጠናቀቀው ይሄኛው ጨዋታ እና ይሄኛው ሳምንት ብዙ ጎሎች እና አስገራሚ ውጤቶች የተመዘገቡበት ጨዋታ ነው ማለት ይቻላል።

ሻሚላ ኮስታኒ የቅድሞ የአፍጋኒስታን ብሔራዊ የእግር ኳስ ቡድን አምበል ናት የስፖርት ሰው ከመሆኗ ጋር በተያያዘ ወግ አጥባቂ ከሆነው ማኅበረሰብ ተግዳሮቶች ቢገጥሟትም የስፖርተኝነት ህልሟን ለማሳካት በምታደርገው ጥረት ውስጥ ግን የቤተሰብ ድጋፍ አልተለያትም። ሴቶች አሁንም ድረስ እንደ ሁለተኛ ዜጋ በሚታዩባት ሀገር ስፖርተኛ መሆን በእጅጉ ከባድ ነው።

እኔ እግር ኳስ መጫወት በጀመርኩበት ወቅት በቡድናችን ውስጥ ሌሎች ሴቶች አልነበሩም። የአፍጋኒስታንን የእግር ኳስ ፌዴሬሽን በጎበኘውበት ጊዜ እንኳን በዚያ የሚሰሩ ሴቶች አልነበሩም። ቡድኖችም አልነበሩንም። በጎረቤት ደቡብ ኤዥያ ሀገራት ያለውም የሴት ስፖርተኞች ጉዳይ ከዚህ የተለየ አይደለም። ሳና ማሙድ የፓኪስታን ቅርጫት ኳስና እግር ኳስ ቡድኖች የቀድሞ አንበል ነበረች።

ሁልጊዜ በሜዳ ላይ ጨዋታ በምናደርግበት ወቅት በቀላሉ የሚረብሹ ሴትነቷ ላይ ያነጣጠሩ ወሲብ ነክ የሆኑ ሹክሹክታዎች፣ ብልግና የተሞላባቸው ጩኸቶች ከበስተኋላዋ በሚቆሙ ሰዎች ስለሚደርስባት ግብ

በጣም ነበር የምትጨነቀው። እኒህ ሁሉ መሰናክሎች ቢኖሩም በቅርብ ጊዜ ግን ተስፋ ሰጪ ክንውኖች ተስተናግደዋል። ሴቶች በብዛት በስፖርቱ ገናና እየሆኑ ነው። ማናር ፋራጅ በዮርዳኖስ የእግር ኳስ አሰልጣኝ ናት። እዚህ ዮርዳኖስ ውስጥ ከእግር ኳስ ፌዴሬሽኑም ሆነ ከመንግሥት ሁሉን አቀፍ ድጋፍ እያገኘን ነው።

ከ17 ዓመት በታች የሴቶች የዓለም እግር ኳስ ዋንጫ ለማዘጋጀትም ችለናል። የእስያ ሴቶች ዋንጫን የመጨረሻ ጨዋታንም አስተናግደናል። እዚያ ሀገር ውስጥ እኔ ብዙ ነገሮችን አሳክቻለሁ። ለምሳሌ በእግር ኳስ ማሰልጠን ዘርፍ ዲፕሎማ በማግኘት

የመጀመሪያዋ ሴት ነኝ። ይህ ቢሆንም ግን ግጭቶች ባሉባቸው ሀገራት ውስጥ ፖለቲካ የሴት ስፖርተኞችን ሁኔታ እንዳያባብሰው ተሰግተዋል። ስፖርተኛ ሴቶች ከማህበረሰቡ በተለየ ጥቃት እንደሚደርስባቸው ዊልሰን ማዕከል የተባለው የትምህርት ማዕከል ባለሙያዎች ተናግረዋል። በሴቶችና በወንዶች መካከል ያለው የአከፋፈል ልዩነትም እንደ ችግር ይነሳል።

አበረታች ስራዎችን እየሰሩ ያሉ የቻይና ጃፓንና ኮሪያ መንግስታትን የመሰሉም አሉ። ፈተናዎች ተቆጥሮ የሚያበቁ አይደሉም። ለእነዚህ ስፖርተኞች ግን መሽነፍ ምርጫ ሆኖ አልቀረበም። ዘጋቢዋ ሳሂር ማጂድ ናት። አሳጥረን ያቀረብነው ነው።

እጅግ ክብር ከሚሰጣቸው የማራቶን ውድድሮች መካከል አንዱ በሆነው የሎስ አንጀለስ ማራቶን በወንዶች ኢትዮጵያዊው ባየልኝ ተሻገር አሸንፏል። በሴቶች ደግሞ አልማዝ ነገደ ሁለተኛ ወጥታለች። የሎስ አንጀለሱ ዳንኤል አርጋው ከባለ ድሎቹ ጋር አጭር ቆይታ አድርጓል። ስሜ ባየልኝ ተሻገር ይባላለሁ።

ለመጀመሪያ ጊዜ ተሳትፌ ለመጀመሪያ አሸናፊ በመሆኔ በጣም ደስ ብሎኛል። ውድድሩ እንዴት ነበር? እስኪ ውድድሩ በጣም ጥሩ ነበር፣ ደስ የሚል ነበር። ያው ብዙ ኬንያዎች ነበሩ፣ ግን ያው ከነሱ ጋር ያለውን ነገር እንትን ብዬ እኔ በማሸነፌ በጣም ደስ ብሎኛል። የአየሩ ሁኔታውስ እንዴት ነበረ? የአየሩ ሁኔታ ያው ትንሽ ቅዝቃዜም ነበረው፣ ንፋስም ነበረው፣ ቦታውም ትንሽ ብዙም አይመችም

እና ግን ያው ያም ሆኖ ግን ያው አሸናፊ በመሆኔ ትልቅ ደስታ ሰምተኛል። እንግዲህ አንተ ወጣት አትሌት ነህ እና የወደፊት ዓላማ ምንድን ነው? እስኪ ወደፊት ዓላማ እንግዲህ ሌሎች ከዚህ የተሻሻሉ ውድድሮችን የተሻለ ሰዓት ሮጬ የተሻለ ሪከርድም ለመስበር እንግዲህ ከእግዚአብሔር ጋር የተሻለ ስራ ሰሮች የተሻለ ነገር ለማግኘት አገኛለሁ። ስሜ አልማዝ መገደ እባላለሁ። በሎስ አንጀለስ ማራቶን ለመጀመሪያ ጊዜ ነው ስሳተፍ

ከሌሎች ሀገር ግን ተሳትፊያለሁ እና ሁለተኛ ነው የወጣሁት፣ በጣም ደስ ብሎኛል። እስኪ ለወደፊቱ ምንድን ነው ሀሳብሽ? እቅድሽ ምንድን ነው? ለወደፊቱ ይህን ሰዓቴን አሻሽዬ ለመሮጥ እሞክራለሁ፣ እንደ እግዚአብሔር ፍቃድ።

በዝግጅታችን ላይ የሚኖራችሁን አስተያየት በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱ።

ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 202 205 9942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ደርሰናል። አድማጮች፣ የዛሬው የጋቢና ቪኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየው ጽዮን ግርማ ነበርኩ።

ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል በጀመርነው ሙዚቃ እንሰናበታችኋለን ሰላም በደናደሩ

un drăguț